ለጥያቄው መልስ ዝግጅታችን ቀጥሎ ይቀርባል። በዛሬው የጥያቄው መልስ ዝግጅት ባለፈው ሳምንት የተጀመረው ዶክተር ብርሃኑ ነጋ የሰጧቸውን መልሶች የያዘው ዝግጅታችን ይጠናቀቃል። ዶክተር ብርሃኑ ነጋ የግንቦት ሰባት መሪና አዲስ የተመሠረተው ጥምረት ለነጻነት ለእኩልነትና ለፍትህ በኢትዮጵያ ሊቀመንበር ናቸው። ዛሬ መልስ የሚሰጡባቸው ጥያቄዎች በአብዛኛው የእርሳቸው የሙያ መስክ በሆነው በኢኮኖሚ ላይ ያተኮረ ነው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ከኢትዮጵያ አቶ ደረጀ የተባሉ አድማጭ ያቀረቡትን ጥያቄ ያስቀድማለች። ወደ ዝግጅቱ እንለፍ። አመሰግናለሁ። መጀመሪያ ይህም ምትልት ስለተሰጠኝ፣ እኔ ሁለት መሰረታዊ ጥያቄዎችን ዶክተርን መጠየቅ እፈልጋለሁ። የመጀመሪያው ጥያቄ እሳቸውም ከዚህ ቀደም በጻፉት መጽሐፋቸው ላይ የኢትዮጵያ ፖለቲካ በጦርነት መሪዎች የሚመጣ ፖለቲካ ለሀገሪቷ አይበጅም፣ ምክንያቱም አንደኛ ከፍተኛ ወጪ የሚያስከፍለን ይሆናል። ከዚህ ባሻገር ደግሞ በሀይል የመጡ ሰዎች በሀይል እንጂ በዲሞክራሲያዊ መንገድ ስልጣናቸውን መልቀቅ አይችሉም የሚል ድምዳሜ ያስቀምጠው እንደነበረ መጽሐፋቸው ላይ አንብት ያለው ከዚህ ጋር ይህ ልጠይቃቸው የሚፈልገው አንደኛ ይህንን ሀሳብ በመሰረታዊነት ሊያስችላቸው የቻለ ምንድን ነው? ከአሁን በፊት በጨረፍታ የመለሱት ሲሆን፣ ሁለተኛው እና መሰረታዊው ነገር ግን አሁንም ቢሆን ጦርነት ለማካሄድ ከፍተኛ የሆነ የሰው ሀይል፣ ከፍተኛ የሆነ ስትራቴጂካዊ ቦታ ያስፈልጋል። አሁን ባለው ነባራዊ ሁኔታ ደግሞ ይህ መንግስትም እንደሚ ሁኔታዎችም እንደሚያሳዩት ጎረቤት የሚባሉ ሀገሮች በሙሉ በራቸውን የዘጉበት ሁኔታ ነው ያለ ስለዚህ በጦርነት የሚመጣ እንትን ዘለቄታዊ ይሄ ለማምጣት እንዴት ያግዛል? ከዚያ በተረፈስ መሰረቱን የሚያደርገው የት ነው ነው? ሁለተኛው ጥያቄ ደግሞ ከኢኮኖሚ ጋር በቀጥታ የተያያዘ ጥያቄ ነው የሚሆነው ምናልባት በእኔ እድሜ አይቼው በማላውቅ ሁኔታ በሚያስፍል መልኩ ትንሽ ምሳሌ እንኳን መስጠት ያስፈልግ አንድ ሽንኩርት እስከ ሀያ ብር ኪሎ የሚሸጥበት ሁኔታ ላይ ደርሰናል። በአንጻሩ ደግሞ የኢትዮጵያ ኢኮኖሚ በከፍተኛ ሁኔታ አደገ የምንባልበት ሁኔታ ነው ያለን ውስጡን የምናየው ቢሆንም ይህንን አስመልክቶ ብዙ ዲያስፖራዎች ከዚህም በተዘለለ በሀገር ውስጥ ያሉ ባለሙያዎች እንዲሆን ይህንን ሲያራግቡና እውነትነቱን ሊያስረዱ ይሞክራሉ። በዚህ ላይ ያለው አስተያየት ምንድን ነው? ማለት ነው እንፈልገው። አመሰግናለሁ። እሺ፣ እግዜር ስጥልኝ አቶ ደረጀ። እሺ፣ የጠየቃቸው ሰፊ ጥያቄዎች ናቸው። ሰፊ ማብራራት እንደማትፈቅ ይልኝ ያውቃለሁ። ስለዚህ በአጭሩ ለመመለስ እንዲህ እናድርግ። የአቶ ደረጀን የኢኮኖሚ ጥያቄ እንይዝና የፖለቲካውን ይሄንን የትጥቅ ትግሉ እናጠቃልና ወደ ኢኮኖሚ ጥያቄ እንገባለን። የትጥቅ ትግል ተገቢ ነው ወይ፣ የትጥቅ ትግልስ ይቻላል ወይ የሚሉ ሁለት ጥያቄዎች ናቸው የጠየቀው። መጀመሪያ በመርህ ደረጃ ዴሞክራሲያዊ ስርአትን በሰላማዊ መንገድ በድርድር በውይይት ማምጣት ቢቻል ከዛ በላይ የምፈልገው ነገር የለም። በግንቦት ሰባት ውስጥ የተሰባሰብነው ሰዎች ሁላችንም በሰላማዊ መንገድ አገራችንን ካለችበት መቀመቅ አውጥቶ እውነተኛ ዴሞክራሲያዊ ስርዓት የምትገነባበት ሁኔታ ቢፈጠር የነመለስ እውርነት ወደ በለጠ ጨለማ ማይከተን ቢሆን ኖሮ እኛ ደስታውን አንችለውም። ጥያቄው ያለው ግን እነሱ በግልጽ እንዳስቀመጡት በምንም አይነት ስልጣናችንን አንለቅም፣ እንደዚሁ ረግጠን ህብረተሰቡን ፍጹም የሆነ የፍርሀት መቀመቅ ውስጥ ከተን እንገዛለን ብለው ወስነዋል። ይሄንን ለማድረግ ሀይላቸውን አደራጅተዋል፣ በሀይላቸው ተመክተዋል። ይሄንን በሚያደርጉበት ሁኔታ ያለን አማራጭ ወይ ዝም ብሎ መቀመጥ ነው፣ ወይ ራሳችንን መከላከል ነው። በዚህ ሁኔታ ላይ ከባርነት ራስን መከላከልና ወደ ነጻነት ቀና ብሎ መሄድ ይሻላል ብሎ የሚያምን ሀይል ያንን ማድረጉ በፍጹም በፍጹም በምንም የሞራል መለኪያ ስህተት አይደለም ብዬ አምናለሁ። ምክንያቱም እንደነዚህ አይነትን አምባገነኖች ተው የሚላቸው ልክ እነሱ በሚሉበት መልክ ሊቋቋማቸው የሚችል የሚገባ እና ድፍረቱ ያለው ሀይል ከሌለ ማህበረሰቡ ላይ ፍጹም እየናጠጡ የሚሄዱበት ሁኔታ ነው የሚፈጠረው። ስለዚህ በሞራል ደረጃ ተገቢ ነው ብዬ አምናለሁ። በሰላም ሞክሮ እምቢ ከተባለ ሌላ ያለውን መንገድ ሁሉ ተጠቅሞ ነጻነቱን ለማግኘት መሞከር የማንኛውም ማህበረሰብ መብት ነው ብዬ አምናለሁ። ሁለተኛ ይቻላል ወይ? ይሄ ጥያቄ ብዙ ጊዜ ኢትዮጵያውያን ሲያነሱ ትሰማላችሁ። ሰው ነጻነቱን ከፈለገ፣ ሰው ነጻነት ይገባኛል ብሎ ካመነ ለነጻነት በሚደረገው ትግል ከህዝብ በላይ አሸናፊ አለ ብዬ አላምነውም። ዴርፎር ይሄ እዚህ ጋር መንገዱ ታጥሯል፣ እዚህ ጋር መንገዱ ጠባብ ነው፣ በዚህ በኩል ጎረቤት ሀገር እኮ የወያኔ ደጋፊ ነው ምናምን ተብሎ የሚተው ነገር አይደለም። ነጻነቱን የፈለገ ሰው በየትም ቦታ ይዋጋል። እንዴ ሶማሌን አታይም እንዴ ወያኔ እኮ ገብቷል ከነ ጦሩ በአስር ሺዎች የሚቆጠር ጦር አስገብቶ ተሸንፎ ወጥቷል እኮ። ሶ ነጻነታችንን እንፈልጋለን ወይ፣ ለነጻነታችን ለመዋጋት ዝግጁ ነን ወይ? ይሄንን ደግሞ ማሳየት መቻል አለብን። ለነጻነታችን ምንም ነገር ልናደርግ እንደምንችል ልክ እነሱ እኛን ለመግዛት ያላቸውን ቁርጠኝነት፣ እኛ ደግሞ ነጻነታችንን ለማግኘት የዛን ያክል ቁርጠኝነት እንዳለን ስናሳያቸው ብቻ ነው እነሱም ይሄ ነገር እንደማያዋጣቸው የሚረዱት። እና ይቻላል ብቻ አይደለም ግዴታ ነው ነው የምለው። ወደ ኢኮኖሚ ጥያቄዎቻችን እናልፋለን። ቀደም ብሎ አቶ ደረጀም አንስተውት ነበረ። በኢሜይል እንዲሁም ደግሞ በቮይስ ሜል ካስቀመጡልን በርካታ ሰዎች ለምሳሌ አንዱ አቶ ብዙአየሁ ገብርኤል ናቸው ስራውን እንደሚያደንቁ እርሶን እንደሚያደንቁ ይገልጹና ስለ ኢትዮጵያ ኢኮኖሚ ያሉትን አጠቃላይ ሀሳብ ይጠይቃሉ። በዚያ ላይ በቮይስ ሜል ከተቀመጠልን ደግሞ አንዱን ላሰማሁት። ሀይ ቪዎች እንደምናላችሁ፣ የምደውለው ከኤድመንተን ካናዳ አስፋሃ ነኝ። ቪዎች እና የቪዎች አዘጋጋጆች እንዲሁም ብርሃኑ ነጋ እንኳን ለአዲሱ አመት አደረሳችሁ፣ ላለሁኝ በመጀመሪያ ይህን ጥያቄ የማቀርበው ለዶክተር ብርሃኑ ነጋ ሲሆን እናንተም እንደምታቀርቡልኝ አልጠራጠርም። ወያኔዎች ለሀያ አመታት ያክል ኢትዮጵያን ከደጡ ወደ ማጡ እንዳወረዷት ሁሉ አሁን ደግሞ ለቀጣይ አምስት አመታት ኢትዮጵያን ለማሳደግ እየጣር ነው ከረሀብ እናላቃታለን እያሉ ሲደነፉ እንሰማለን። ወይስ እንደሚባለው ተረት ባህያ ቆዳ የተሰራ ቤት ሲፈርስ አድራርጅ ቤት ጮኸለት እንደሚባለው በአመቱ መጨረሻ ላይ ይህን የሚያፈርሱ ይዘው ብቅ ሊሉ ነው ወይስ ምን ይዘው ነው ባህክወትን ምን ያህል ነገር ይዘው ቢቀርቡና ምን ቢተማመኑ ነው የሚሉት ነው። ዶክተር ያብራሩልኝ። በኢኮኖሚ ዙሪያ የተነሱትን ጥያቄዎች በሚመለከት ሁለት ጥያቄዎች ናቸው። አንደኛው ይሄ መንግስት ከፍተኛ ለውጥ ላመጣ ነው ወይም አምጥቻለሁ ብሎ የሚደነፋው ምን ይዞ ነው የሚለው ነው። ሁለተኛው ከዋጋ ግሽበት ጋር የተያያዘውን ቀደም ብሎ የጠየቀው ጥያቄ ያለውን ነው። ሁለት ነገር ልበል። በመጀመሪያ በፊትም እኮ በቁም ነገር ስላልተወሰደ ነው እንጂ ወያኔዎች ከፍተኛ የኢኮኖሚ እድገት እያስመዘገብን ነው፣ አገሪቱን ከእህል ልመና እናወጣታለን እኮ ሲሉ ዛሬ አይደለም እኔ ለብዙ ኢትዮጵያውያን ለምን አዲስ እንደሚሆንባቸው አይገባኝም እኔ ራሴ ኢትዮጵያ በነበርኩበት ጊዜ በአስራ ዘጠኝ መቶ ዘጠና ስድስት ዘጠና ሰባት በፈረንጆች ትዝ ይለኛል ኢትዮጵያ በህል ምርት ራሷን ችላ ወደ ውጭ ሀገር ኤክስፖርት ማድረግ ጀመረች ብሎ መለስ የኢትዮጵያን ህዝብ ሲነግር ነበር አንዴ ከመብላት ወደ ሶስት ጊዜ መብላት ወሰድኳችሁ ብሎ ሲደነፋ ነበር ሶ ይሄ ምንም አዲስ ነገር አይደለም። በየጊዜው ትዝ ይላችሁ እንደሆነ የውሃ ማቆር ይላል። የውሃ ማቆሩን እንትን ሲል አፈር ይሞላዋል። ማዳበሪያና ምርጥ ዘር ብሎ ለረጅም ጊዜ እንትን ሲል ቆየ። ሰፈራ ብሎ ሙከራ ጀመረ። ሁሉም የትም ነገር የትም ቦታ እንዳልወሰዱት አይተናል። አሁን ለየት የሚያደርገው ምንድን ነው? ከዚህ በፊት የኢኮኖሚ እድገትን ሲያወራ አብሮም ዴሞክራሲ መጣሁም እያለ ነበር የሚያወራው። ስለዚህ የኢኮኖሚ እድገት ወሬው ብዙም ትልቅ ቦታ አይይዝም ነበር። አሁን ግን ዴሞክራሲ ያመጣሁ የሚለው ወሬው በፍጹም ከምርጫ ዘጠና ሰባት በኋላ ምንም ቦታ ስለሌለው የቀረችኝ የእድገት መንግስት ነች በሚል እኔ የእድገት መንግስት ነኝ የሚለውን ፕሮፓጋንዳ ነው። አሁን ጠዋት ማታ ሰው በቴሌቪዥን እያየ የሚበላው የሚጠግብ ይመስል ስለ እድገት የሚያወራው ጥያቄ ያለው በምን ላይ ተመስርቶ ነው ይሄንን የሚለው በምንም ላይ የተወሰነ እውነት አለው ወይ ለምሳሌ የሚለውን ነገር ያው በእርሻ በኩል በእርሻ በኩል ከፍተኛ ለውጥ መጣ የሚለው በእርሻ በኩል እና በቅርብ አንድ ጥናት ተደርጎ ነበር ይሄን በሚመለከት ይሄ የእርሻ ለውጥ የእርሻ እድገት በአመት አስራ ሁለት በመቶ አደኩ የሚለው ከሁለት ሺ አምስት ጀምሮ በነገራችን ላይ ይሄን የእድገት ለውጥ አመጣሁ የሚለውን ነገር ትልቅ ፕሮፓጋንዳ የተጀመረው በአስራ ዘጠኝ ዘጠና ሰባት ምርጫ በኋላ መሆኑን ልብ በሉ ይሄን የምለው ለምንድን ነው የዴሞክራሲው መንገድ እንደማያዋጣው ሲያውቅ የጀመረው የፕሮፓጋንዳ ሆን ተብሎ የተጀመረ የፕሮፓጋንዳ ስራ እንደሆነ ነው። ይሄ ጥናት ምንድን ነው የሚለው ይህ መንግስት የእርሻ ምርት በሰባት በስምንት አመት በአርባ አራት በመቶ አሳደግኩ ይላል። የታረሰው መሬት ብዛት በአርባ አራት በመቶ ምርታማነት ደግሞ እንደዚሁ በአርባ በመቶ አደገ ብሎ ይላል፣ ስታቲስቲክስ ጽፈት ቤት ያወጣው። በነገራችን ላይ ይሄንን ይዘው ነው እንግዲህ ፈረንጆቹ የወርልድ ባንክም የአይኤምኤፍም ይሄንኑ ቁጥር ነው የሚያራቡት። ምክንያቱም አንድ መንግስት ብቻ ነው የኢኮኖሚ አሃዞችን የሚያወጣው ሌላ ምንም የኢኮኖሚ አሃዝ የሚያወጣ ኃይል የለም። አንዳንድ ጊዜ ከሚደረጉ ሰርቬዎች በቀር ጠቅላላ የኢኮኖሚ አሃዙን መንግስት የሚያወጣው ነው። እነኚህ ሰዎች ሄደው ያዩት ምንድን ነው እንዴ? ይሄ እውነት ከሆነ ምናልባት ለምሳሌ ምርታማነት በአርባ በመቶ ካደገ የዛ ነው ያክል ምርጥ ዘሩም ማዳበሪያውም የመስኖ እርሻም በዛው ያክል ማደግ አለበት። ምክንያቱ ምርታማነትን የሚያሳድጉት እነኚህ ነገሮች ናቸው። ስለዚህ እነሱ አድገዋሉ ወይ ብለው ወደኋላ ሄደው ከውጭ የመጣውን ማዳበሪያ የተመረተውን ምርጥ ዘር በሙሉ ቢያዩ ምንም የጨመረ ነገር የለም። እርሻ መሬት ደግሞ በሰፊው በአርባ አራት በመቶ ሰፍቷል የሚባለው አማራ ክልል ውስጥ ሁሉ ነው ጨምሯል የሚባለው የመሬት ጥበት በከፍተኛ ደረጃ አለ የሚባልበት አገር ውስጥ ቦታዎች፣ አካባቢዎች ውስጥ ሁሉ ነው። እና ይሄን አይተው ሰዎቹ ምንድነው የወሰኑት? የለ የለ፣ የኢትዮጵያ መንግስት የሚያወራው ቁጥር በምንም አይነት ተአማኒነት የሌለው በምንም አይነት ከቁም ነገር ሊወሰድ የማይችል ነው። ይህንን ደግሞ የኢትዮጵያ ሕዝብ ያው ቅድም አንዱ ጠያቂ እንዳለው በራሱ በህይወቱ ያውቀዋል በኑሮ ያውቀዋል። በሌላ በኩል ግን ላሳያችሁ ምርት በዓመት አስራ ሁለት በመቶ እርሻ እያደገ የእህል ዋጋ በመቶ በሁለት መቶ ፐርሰንት ሊያድግ አይችልም። በምንም አይነት የኢኮኖሚክስ ቀመር እንደዛ አይነት እድገት ሊመጣ አይችልም። ቅድም ወንድሜ እንዳለው የሽንኩርት ዋጋ የእህል ዋጋ ምን ያህል እንዳደገ ታውቁታላችሁ ከኑሯችሁ ታውቁታላችሁ። ሶ ምርት እንደዚህ በሰፊው ሲያድግ እንደውም የሚሆነው የዋጋ መውረድ ነው የሚኖረው፣ በኢትዮጵያ ግን የዋጋ እድገት ነው። ይሄ የሚያሳየው በአንድ አንድና በዋናነት የሚያሳየው አክቹዋሊ የእርሻ ምርቱም አንሷል እንጂ አልጨመረም ወደሚል እንድንሄድ አሀዙ የሚነግርን። ሶስተኛ ኢትዮጵያ በመጀመሪያ ጊዜ በታሪኳ አስራ ሶስት አስራ አራት ሚሊዮን የሚሆን ህዝብ የሚበላው አቶ በውጭ እርዳታ እየኖር ያለበት ጊዜ ነው። እንዴት ነው በአንድ ሀገር የምርት የእህል ምርት ያን ያህል አድጎ በዛን ያክል እንግዲህ አስራ አራት ሚሊዮን ቀላል ቁጥር እንዳይመስላችሁ በትልቁ በሰማኒያ አምስት በነበረው ድርቅ ጠቅላላ በረሃብ የተጠቃው ህዝብ ስድስት ሚሊዮን ህዝብ ነው። የዛን ደበል አድርጓል። ዛሬ ሶ የሆነው ምርጫ ዘጠና ሰባት ኢህአዴግ ሲዋረድ የፖለቲካና የዴሞክራሲ ጉዳይ አያስኬደኝም ሲል በእድገት መንግስትነት የተቀበሉኝ ለማለት ከብሔራዊ ባንክ ገንዘብ ያለ መጠን ተበድሮ አገሩን በሙሉ በብር ብሩ ነዛው። ይሄ የታተመ ብር ተነዛ። ያ ከፍተኛ የዋጋ ግሽበት ፈጠረ። መንግስት የፈጠረው የዋጋ ግሽበት ነው። ይሄ ሌላ ነገር አይደለም። መንግስት ሆን ብሎ እድገት አምጥቻለሁ ለማለትና እሱ አካባቢ ላሉት ሰዎች በሰፊው ብር በማቅረብ ያንን ብር ደግሞ በብድር በጣም በርካሽ በሆነ ወለድ እንዲበደሩ አድርጎ ይታያችሁ፣ ስምንት በመቶ ነበረ የባንክ መበደሪያ ወለድ፣ የዋጋ ግሽበት ግን ወደ ስልሳ አራት በመቶ ደርሷል። በመንግስት እንኳን አህዝ ብታዩት፣ ያ ማለት ወደ አምሳ በመቶ ኔጌቲቭ ነው እውነተኛው ወለድ ማለት ነው። አንድ ሰው አንድ ብር ቢደር ቢበደር ከዓመት በኋላ የሚመልሰው ሀምሳ ሳንቲም ነው ማለት ብድሩን ለመክፈል። በዚህ ደረጃ ነው እነኚህ የወያኔ ከበርቲዎች በየመንገዱ የተፈጠሩት። ሶ እነሱ ጥሩ እየኖሩ ነው። እነሱ በውጭ ሀገር ገንዘባቸውን እያስቀመጡ ነው። የኢትዮጵያ ህዝብ አልፎለታል የሚሉት አስቀያሚ ቀልዳቸው ነው። የሚገርሙ ኢኮኖሚውን በሚመለከት ና ይሄ ኢኮኖሚ የትም የሄደ ኢኮኖሚ አይደለም። ዶክተር ብርሃኑ የኢትዮጵያ መንግስት ነው አህዙን የሚሰበስበው ብለዋል። ነገር ግን ዓለም አቀፍ የገንዘብ ድርጅትም የኢትዮጵያ ኢኮኖሚ በአስራ አንድ ነጥብ በመቶ እንዳደገ ይናገራል። ከዛ ጋር ተያይዞ ደግሞ የሕዝብ ቁጥር እድገትንስ ከግንዛቤ ያስገብተዋል? የዓለም ገንዘብ ድርጅት፣ የዓለም ባንክ የአንድን አገር ኢኮኖሚ በይህን ያህል ፐርሰንት አደገ የሚለውን ቁጥር ከየት ነው የሚያመጡት? ቁጥር እኮ አይሰበስቡም። እነሱ እነሱ እኮ ዴታ አይሰበስቡም። የኢኮኖሚ ልማት ሚኒስቴር በገንዘብ ሚኒስቴር ስር ያለው የኢትዮጵያ ኢኮኖሚ ልማት ሚኒስቴር የሚሰጣቸውን ቁጥር ነው እንደ ቁጥር ብለው የሚቀበሉት። አንዳንድ አድጀስትመንት ለገንዘብ ፍላክቹዌሽን ምናምን ይጠቀማሉ እንጂ ቁጥር ራሱን የሚጠቀሙት የእነሱን ነው። ኢንፋክት በጣም ኮሚክ ነገር እየተፈጠረ ያለው እኮ እነመለስ የነመለስ እንግዲህ በቤታቸው ብልጥ መሆናቸው ነው። እነሱ ኢኮኖሚው አስራ ሁለት ፐርሰንት አደገ ብለው ለኢኮኖሚ ልማት ሚኒስቴር ይናገራሉ። ይሄን ደግሞ በነገራችን ላይ ከኢትዮጵያ የወጡ የግብርና ሰራተኞች ካድሬዎች የሚሉት እኮ ነው። በየአመቱ እህል በምን ያህል እንዳደገ እነሱ በሚሰጡት ቁጥር ነው። እሱ ቁጥር ተሰብስቦ ነው ጠቅላላ የሀገሪቱን ምርት የሚናገረው እና እነሱ የውሸት ቁጥር ነው የሚናገሩት። እሱ ነው እሱ የሚሉኝ እነኚህ የአለም አቀፍ ተቋማት፣ መንግስት የሚለውን ወይንም የመንግስት መስሪያ ቤቶች የሚያቀርቡትን አሀዝ ትክክል መሆኑን የሚመለከቱበት ዘዴ የላቸውም። ምን መንገድ አያደርጉም። ምን መንገድ አላቸው ው እሱ እኮ ነው ብዙውን ሰው የሚያሳስተው። በአጠቃላይ አለም ባንክም ሆነ የአለም የገንዘብ ድርጅት የራሳቸው አሀዝ የመሰብሰቢያ ሜካኒዝም የላቸውም። የሚሰበስቡት ከመንግስት የሚያገኙትን ነው። ከመንግስት የሚያገኙትን በአገሮች መካከል ተወዳዳሪነት እንዲኖር አጀስት የሚያደርጉት ነገር አለ። በቃ እሱም ብቻ ነው እንጂ አሰች ራሳቸው ይሄ ነው የኢኮኖሚ ያደገው በዚህ ነው ብለው የሚሉት ነገር የላቸው። የሚለያዩበትም ጊዜ አይታችሁ እንደሆነ ግምት ላይ ነው የኢትዮጵያ መንግስት በሚቀጥለው አመት ኢኮኖሚው አስራ አምስት በመቶ ያድጋል ይላል። አሁን ለምሳሌ ልክ እዚህ ፕላኑ ላይ እንደተናገረው አላደለም እነ ግርማ ብሩ ድሮ በደርግም ጊዜ ፕላን ሲሰሩ የሰሩት የነበረውን አይነት ቁጥር ፈጥረው ይሰጡታል። አስራ አምስት ፐርሰንት ሲል የዓለም ባንክ ወይም የዓለም የገንዘብ ድርጅት የለም በእኛ ግምት በሚቀጥለው አመት በአስር ፐርሰንት ነው የሚያድገው ይላል። ይሄ ግምት ነው። አሁን ግን በስንት አደገ የሚለውን የኢትዮጵያ መንግስት የሚሰጠውን ቁጥር ነው የሚናገረው። ከዛ ውጭ ምንም የሚያመጣው ቁጥር የለም። እሺ፣ ዶክተር ብርሃኑ ምንዛሬውን በተመለከተ ከአድማጭ የመጣልን ጥያቄ አለ ይመልሱልንና ደሞ ስለ ኢሳት የመጣ ጥያቄ አለ። ወደዛ እንሄዳለን። ጥያቄ ለማቅረብ ነበር ዶክተር ብርሃኑ ነጋ። የመጀመሪያ ጥያቄ በቅርቡ የተደረገው የውጭ ምንዛሪ ለኢትዮጵያውያን በእርግጥ መንግስት እንዳለው የሚጠቅም ነው ወይስ አይደለም? በአስተያየቱን ከዶክተር ብርሃኑ መስማት ስለፈለኩ ነው የኢኮኖሚስት ባለሙያ እንደሆኑ ስለማውቅ ነው። ሁለተኛው ጠቅላይ ሚኒስትሩ አዳማ ወይም ናዝሬት ላይ የሰጡት የአምስት አመት ኢትዮጵያን የመለወጥ እና በአምስት አመት ውስጥ ደግሞ ከሰለጠኑት ዓለም ጋር እንደሚቀላቅሉን ቃል ገብተዋል። ይህ ፖለቲካዊ ነው፣ ፖለቲካዊ ፖለቲካዊ ነው ወይስ እውነተኛ እውነት ተስፋ ያለው ነገር ነው? ለባቆተ ዶክተር ብርሃኑ ከግንቦት ሰባት አመላካት ነጻ ወጥተው እውነተኛው ነገር ይንገሩን። አመሰግናለሁ። ከሜሪላንድ አብይ ጥያቄው እዛ እየሳቁ ነበረ። እየሳቁ ያለውበት ምክንያት ምንድን ነው? ይሄ አዳማ የሚደረገውን ስብሰባ በሚመለከት የሚቀጥለው የአምስት አመት እቅድ ብለው እነ መኮንን እና እነ ግርማ ከመለስ ጋር ሆነ ያዘጋጁትን ቁጥር በሚመለከት አንዳንድ ጊዜ በጣም የሚገርም ነው። ወያኔዎች እንቅስቃሴ ዛሬ የምንለውን ከአምስት አመት በኋላ ማንም አይጠይቀንም ማንም አያይም ዞር ብሎም ብለው ስለሚሉ ለዛሬ ወር ድረስ ለዛሬ አመት ድረስ ያቆየናሉ። የስልጣን ለመቆየት ነው። ካልኩሌሽ ናቸው። ይሄን ለምንድን ነው ከአምስት አመት በፊት የነበረውን ፕላን እነሱ እቅድ ብለው ያወጡትን ይህ ሁለት ቦታ ላይ ብቻ ልንገርህ። አምስት ዓመት በፊት ያወጡት እቅድ የእህል ምርት ከአስራ ስድስት ነጥብ አምስት ምናምን አካባቢ ሚሊዮን ወደ ሰላሳ አራት ሚሊዮን ያድጋል በአምስት ዓመት ውስጥ ብለው እቅዱ ላይ ያወጡ እቅዱ ሲያልቅ አሁን በዘንድሮ ዓመት በእነሱ አሀዝ ይሄ ቅድም ያልኩትን የውሸት አሀዝም ከቁጥር አስገብተህ ማለት ነው። በዚህ ዓመት የእህል ምርት ደረሰ የተባለው አስራ ስምንት ሚሊዮን እነሱ የገመቱ ወደ ሰላሳ አራት ሚሊዮን ይደርሳል ብለው ነው። ልዩነቱን ብቻ አየው፣ ምን አይነት ፋንታሲ ውስጥ እንዳሉ። አንድ ሌላ ቁጥር የኢንዱስትሪ ምርታችን በጣም ከማደጉ የተነሳ በአምስት ዓመት ውስጥ አሉ፣ በበፊቱ ፕላን ነው የምነግርህ። በአምስት ዓመት ውስጥ የኢንዱስትሪ ምርት ከአጠቃላይ የአገር ምርት ከነበረበት አስራ ሶስት ነጥብ ስድስት በመቶ አካባቢ ወደ አስራ ስምንት በመቶ ከፍ ይላል ኢንዱስትሪው የኢንዱስትሪው ይዞታ ከሌላው ከአጠቃላይ ኢኮኖሚው ምርት ብለው ነበረ እቅዱ ያመለከተው ከአምስት አመት በኋላ አሁን የኢንዱስትሪው ምርት የአጠቃላይ ኢኮኖሚው አስራ ሶስት በመቶ ነው ኢንፋክት ከነበረበት አስራ ሶስት ነጥብ ስድስት በመቶ ቀንሶ አስራ ሶስት በመቶ ነው በአምስት አመቱ እንደዚህ አይነት ጨዋታ ነው የሚጫወቱ። ምንም ከእውነት ጋር ምንም የተያያዘ ነገር የሌለው ካድሬዎቻቸውን ሰብስበው ለተወሰነ ጊዜ ማመርቀን ሆይ ሆይታ የሚገኝ ጊዜያዊ የፖለቲካ ጥቅም ያለ ስለሚመስላቸው በተጨማሪ ግን ይህንን የውሸት ቁጥር እየለጠፉ ሚሌኒየም ግቦቻችን ላይ ደረስን፣ ኢትዮጵያ ትልቅ እርከን ተራመደች፣ በዚህ እያለች የበለጠ ገንዘብ የምታገኝበት ሁኔታ ነው የሚያመቻቹት። ምንም መሰረት የሌለው ጨዋታ ነው። ውጭ ምንዛሪውን በሚመለከት ግልጽ የሆነ ነገር እኮ ነው። አንድ ሀገር የአንድ ሀገር የውጭ ምንዛሪ በገበያ ዋጋ ይወሰን ከተባለ ን ነገር የሚወስነው አገሪቱ ወደ ውጭ የምትሸጠው ኤክስፖርት የምታደርገው እና አገሪቱ ከውጭ የምታገባው ባለው ስብጥር ከውጭ የምታገባው በጣም እየጨመረ ከሄደ ከምትሸጠው ጋር ኤክስፖርት ከምታደርገው ጋር ሲነጻጸር እየጨመረ ከሄደ ያ ዋጋ መቀነስ አለበት፣ ምንዛሬው ዋጋ መቀነስ አለበት። ምክንያቱም እንግዲህ በንድፈ ሐሳብ ደረጃ ይሄ የምንዛሬ ዋጋ ሲቀንስ የኢትዮጵያ ኤክስፖርት ዋጋ በውጭ ሀገር ይቀንሳል። ስለዚህ ሰዎች ይገዙታል። የገቢ ዋጋ ደግሞ ይጨምራል፣ ሰዎች አይገዙትም። በዚህ ምክንያት የተወሰነ ወደ እኩልነት የሚመጣበት ሂደት ይጀመራል። ሌላ ምንም ትርጉም የለው። ኢትዮጵያ ወደ ውጭ የምትሸጠው ምርት ውጭ ከምትገዛው ፍጆታ ጋር በፍጹም በፍጹም ሰማይና መሬት እየሆነ እያለ ነው። በዛ ምክንያት ለተራው ህዝብ ትልቁ ውጤት ከዚህ በፊት የነበረው የዋጋ ግሽበት እንደገና በውጭ በሚመጡ እቃዎች ላይ ከፍተኛ የዋጋ ግሽበት እየጨመረ መሄዱ ነው። አንዱ ትልቁ ለኢትዮጵያውያን የሚኖረው ኢፌክት ስለዚህ፣ ከጥቅሙ ጉዳቱ የሚያመዝን ነው። ለተራው ነዋሪ ማህበረሰቡ፣ ምንዛሬው ዝቅ ማለቱ ማለት ነው። አዎ፣ ምንዛሬው ዝቅ ማለቱ ከዚህ በፊት እኮ መቶ ብር ይገዛ የነበረ ጎማ ወይም ከውጭ የሚመጣ እቃ በዛ ነው ያክል፣ በሀያ በመቶ ጨምራል ማለት ነው። ዝም ብሎ ሌላ ነገር ባትጨምርበት፣ በዛው ላይ ታክሱ ምኑን በዛው ልክ ስለሚጨምር የበለጠ ከፍ ይላል ማለት ነው። በመጨረሻ ዶክተር ብርሃኑ በርካቶቹ አድማጮች ስለ ኢሳት መቋረጥ ጠይቀዋል እና እንደው አጠር ባለ መልኩ መቼ ይቀጥላል የሚለውን ይግለጹልን። እኔ በጣም በጣም ኮሚክ ጥያቄ ነው። ኢሳት ራሱን የቻለ ድርጅት ነው። እኔ ቦርዱም ውስጥ የለውበትም። በጣም በጣም ከፍተኛ የሆንኩ የኢሳት ደጋፊ ነኝ። ስለዚህ ብርሃኑ ይሄን ያውቃል ብለው መገመታቸው ሰምቼ ነበረ የብርሃኑ ቴሌቪዥን እያለ ወያኔ እንደሚያስወራ እና በዛ ምክንያት ሳይሆን አይቀርም እኔ ግን የማውቀው ኢሳት ውስጥ የሚሰሩ ልጆችን አውቃለሁ። አንዳንዶቹ ከዚህ በፊት አብረን ታስረን የነበርን በጣም ጎበዝ ልጆች ናቸው። ከነሱ እንደሰማሁት በጣም በቅርብ ቀን ተመልሶ አየር ላይ እንደሚወጣ ነው። ልክ እንደነሱ እኔም በመጨነቅ ጠይቃለሁ ሁልጊዜ፣ እና ስጠይቅ የተነገረኝ በጣም በአጭር ጊዜ ተመልሰው አየር ላይ እንደሚወጡ ነው። ይሄንን ደግሞ ራሳቸው ያስታውቃሉ ይመስለኛል በቅርብ ጊዜ። እሺ ዶክተር ብርሃኑ ነጋ የግንቦት ሰባት ሊቀመንበርና እንዲሁም የጥምረት ለነጻነት ለእኩልነትና ለፍትህ በኢትዮጵያ ሊቀመንበር በርከት ያሉ የአድማጮቻችንን ጥያቄ ስለመለሱልን በአድማጮች ስም አመሰግናለሁ። በጣም አመሰግናለሁ። ትዝታ ስለተሰጠኝ እድል ክብራትና ክብራን ለጥያቄው መልስ ዝግጅታችን ለዛሬ እዚህ ላይ አበቃ የዛሬ 15 ቀን ሌላ ርዕስ ይዘን እንመለሳለን በነገራችን ላይ በፖለቲካ ኢኮኖሚያዊና ማኅበራዊ ጉዳዮች ላይ ባለስልጣናት ወይም ባለሙያ መጠየቅ የምትፈልጉት ካለ ርዕሱን ላኩልን እናስተናግዳለን የፕሮግራሙ ፕሮዲሰር ወይም አቀናባሪ ደሳለኝ መኮንን ነው ትዝታ በላቸው ነኝ ስላዳመጣችሁን እናመሰግናለን